የፓርቲው ሊቀመንበር አቶ የሺዋስ አሰፋ የስራ አስፈጻሚ ኮሚቴ አባላቱና በመንግስት ትይዩ ባሉ ተቋማት የሚመሩ የአመራር አባላት ብቃት፣ የትግል ልምድና የትምህርት ዝግጅት መሠረት አድርገው መመረጣቸውን ገልጸዋል። ባለፈው በጉባኤ ከተመረጡት ውጪ ለአብነት ያህል አቶ ግርማ ሰይፉ የፓርላማ ጉዳዮች አቶ ዳንኤል ሽበሺ የፌዴሬሽን ምክር ቤት እንዲሁም ፓርቲውን በውጭ ግንኙነት፣ የፋይናንስ፣ የወጣቶች፣ የማኅበራት ወዘተ የሚመሩ የስራ አስፈጻሚ ኮሚቴ አባላት ተሰይሟል። አቶ ዳንኤል ሽበሺን ገና መንግስት ሳትሆኑ በመንግስት ተቋማት ትይዩ የአመራር አባላት መመደብ ከፈረሱ ጋሪውን ማስቀደም ነው ብለው ለሚተቿችሁ ምላሻችሁ ምንድን ነው ብለናቸው ነበረም። በፌዴሬሽን ተወካይ ነኝ። ፌዴሬሽን ምክር ቤት ነው። ፌዴሬሽን ሀገር የሀገሪቷ እንግዲህ የሚተዳደረው በፌደራል ስርዓት ውስጥ ነው። እኛም ደግሞ ከዚህ በኋላ የምናራምደው ፌደራል ስርዓቱ ተጠናክሮ መቀጠል እንዳለበት ብለን እናስባለን። ለሱ ነው የምንታገለውእና ና ስለዚህ የፌደራል ክልሎች ይኖራሉ። በእኛ እንኳን ክልል የሚባል ነገር የለም። ክልል ለሀገር በጣም አሁን ስጋት የፈጠረው ምስ ስለሆነ ማለት ነው። ስለዚህ የፌዴሬሽን ምክር ቤት ተጠሪ ነኝ ተወካይ ነኝ ወደፊት ነው እንግዲህ አሁን ለወደፊቱ ምንም አንድና ሁለት የለም። ስልጣን ለመያዝ ነው እየሰራን ያለነው። ከወዲሁ የመንግስታዊ መዋቅሮችን መንግስትን የሚተኩ በሙሉ ቦታ ቦታቸው መያዝ አለባቸው በምል መንግስትንና የመንግስትንና የፓርቲን እንትን ለይተን እየሰራን ያለነውና በዚሁ መሰረት ነው ወይም ወደ መንግስታዊ መዋቅር የመጣውት ስተቱ ከወዲሁ ሰው መለማመድ አለበት። መንግስት ከሆንክ በኋላ አይደለም መንግስት ከሆንክ በኋላ ሳይሆን ከመንግስት ከመሆን በፊት ተምረ ሰልጥነ አውቀ በቅተ ነው ወደዛ መሄድ አለብ ስለዚህ እኛ ከወዲሁ በማዋቅርም ይሁን ግለሰቦችን በማብቃትም ይሁን የመንግስትን አሰራር በመለማመድም ይሁን ለዚሁ ከወዲሁ መዘጋጀት አለብን እንጂ መንግስት ከሆንክ በኋላ ምንም አታርግም። ይህ ሁኔታ ነው ያለው እንግዲህ በዚ አይነት መልኩ እንድትረዱልን ለማለት ያህል ነው። በስራ አስፈጻሚ ኮሚቴው የወጣቶች ጉዳይ እንድትከታተል የተመደበችው ወይዘሪት ጽዮን እንግዳይ መኮንን በበኩሏ ተከታዩን ብላናለች። የተለያዩ ስራዎች ላይ ይሳተፋለሁኝ ወይም በበጎ አድራጎት በዩኒቨርሲቲያችን ውስጥ የሎ ሙቭመንት የሚባል ክለብ አለ ሴቶች ላይ የሚሰራ እዛ ላይ ምሰራለኝ። እንግዲህ ወጣቶች በማንኛውም ሁኔታ ወደ ስልጣን መምጣት አለ፣ ወደ ፓርቲ ስራ፣ ወደ ፖለቲካው መሳተፍ አለባቸው ብዬ አስባለሁ። ሴትም እንደመሆኔ መጠን እንግዲህ ዝግጁ ነኝ። የትውውቅ ሥነ ሥርዓቱ ለጋዜጠኞች ጥያቄና መልስ ዝግ የነበረ ቢሆንም ከታዳሚዎች በሰጡት አስተያየት የተከፈለው መስዋዕትነት ለዚህ መብቃቱ መደሰታቸውን በመግለጽ በአመራር የተመደቡ አባላት በትጋት እንዲሰሩ አደራ ብለዋል። ለዲ ደብልዩ ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም